በቅርቡ የተካሄዱ የተቃውሞ ሰልፎችን ተከትሎ ለተገደሉ ሰዎች ተጠያቂዎችን የሚለይ ግልጽ ምርመራ እንደሚያስፈልግ በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታውቋል መንግስት ሀሳብን በነጻነት መግለጥን እንዲፈቅድም እናበረታታለን ሲል መግለጫው አመልክቷል እስክንድር ፍሬው ነው ዘገባውን የላከልን በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ከሰዓት በኋላ ያወጣው መግለጫ በቅርቡ በኦሮሚያ የተለያዩ አካባቢዎች የተካሄዱ የተቃውሞ ሰልፎችንና የደረሱ ጉዳቶችን መነሻ ያደረገ ነው። መግለጫው እነዚህን ሰልፎች በሁለት ከፍሎ ተመልክቷል። ሰልፈኞች በሰላማዊ መንገድ ሀሳባቸውን የገለጹባቸውንና የጸጥታ ኃይሎችም ይሄንን እንዲያደርጉ የፈቀዱባቸውን የተለያዩ ክንውኖች ባድናቆት እንመለከታለን ብሏል። መግለጫው በሌላ በኩል ግን በበርካታ ሰልፎች የተከሰተው ሞትና ብጥብጥ እንዳሳዘነው ጠቁሟል። ለስራ ከአዲስ አበባ ውጭ ካሉበት በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ሀሳብን በሰላማዊ መንገድ መግለጽ መፈቀድ ያለበት መብት መሆኑን አስረድተዋል። የኢትዮጵያ ሕዝቦች ሐሳባቸውን በነጻነት የሚገልጹበት ምህዳር እንዲኖር እናበረታታለን። ሰላማዊ ሰልፎች እንዲካሄዱ የተፈቀዱባቸው አጋጣሚዎች እንደነበሩ እናስታውሳለን። ያ ጥሩ ነገር ነው። መሆንም ያለበት እንደዚህ ነው። ሰዎች ሐሳባቸውን በሰላማዊ መንገድ መግለጽ አለባቸው። ያ ደግሞ መፈቀድ አለበት። ለሰዎች መሞትና ለብጥብጥ ተጠያቂ የሆኑ አካላት መለየት እንዳለባቸው ኤምባሲው አስታውቋል። ለዚህ የሚረዳ ግልጽ ምርመራ መደረግ እንዳለበትም ጠቁሟል። ኤምባሲው በመግለጫው ያንጸባረቃቸውን አቋሞች ለኢትዮጵያ መንግስት ባለስልጣናትም ማሳውቆ እንደሆነ የጠየኳቸው ቃል አቀባዩ ኒኮላስ ባርኔት ተከታዩን የመለሱት በተለያዩ ጉዳዮች ላይ ከኢትዮጵያ መንግስት ጋር የሚካሄደው የቀጠለ ውይይት አለ። ያ ደግሞ ዴሞክራሲያዊ ሂደትን ያካትታል። ከነዚህ አንዱ ሰዎች ሐሳባቸውን የሚገልጹበት ምህዳር እንዲኖር በመንግስትም እንዲደመጡ ማበረታታት ነው እና ያ የቀጠለ ውይይት ነው የምንነጋገርበትም ጉዳይ ነው። ኢትዮጵያውያን ሁሉ ሀሳባቸውን በሰላማዊ መንገድ መግለጻቸውን እንዲቀጥሉ፣ ባለስልጣናትም ሀሳብን በሰላማዊ ሁኔታ መግለጽን እንዲፈቅዱ እናበረታታለን ሲል ነው ኤምባሲው ጥሪ ያቀረበው። በአጠቃላይም ለኢትዮጵያ ዜጎች አስፈላጊ በሆኑ ጉዳዮች ላይ ገንቢ፣ ሰላማዊና አሳታፊ የሆነ ብሔራዊ ውይይት እንዲኖር እናበረታታለን ብሏል። ትናንት በወቅታዊ ጉዳዮች ላይ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ደንጮ ከመለሷቸው ጥያቄዎች አንዱ እነዚህኑ በኦሮሚያ የተካሄዱ የተቃውሞ ሰልፎችን የተመለከተ ነው። ሀሳብን በነጻነትና በሰላማዊ መንገድ መግለጽ መብት መሆኑን፣ አንዳንዶቹ ሰልፎች ግን ሰላማዊ እንዳልነበሩን ያብራሩት ሰልፎቹን በሁለት በኩል ከፍለን ማለት እንችላለን። አንደኛው በኢትዮጵያ ሶማሌ ከኢትዮጵያ ሶማሌ የተፈናቀሉ የኦሮሞ ተወላጆችን ለመደገፍ ገቢ እናሰባስባለን ብሎ የሚወጧል። ገቢውን በመሰብሰብ ደግሞ በተከፈተው አካውንት ሄዶ ገቢ የሚያደርጉ ወጣቶች አሉ። በሌላ በኩል የተቃውሞ ድምጽ ለማሰማት የሚወጧል። እነዚህን በተመለከተ የክልሉ አመራርም እንዳስቀመጠው በአሁኑ ጊዜ ሰላማዊ ሰልፍ ማድረግ ሁላችንን እንደምናውቀው ዲሞክራሲያዊ መብት ነው። ነገር ግን ደግሞ ሰላማዊ የሚለውን መረሳት የለበትም። ሰላማዊ ሰልፍ ሁከት ወይ ደግሞ ንብረት ማቃጠልን አያካትትም። በዚህ ውስጥ እየገቡ በሰላማዊ መንገድ ሀሳባቸውን መግለጽም ይሁን ለድጋፍም ይሁን ለተቃውሞ የሚወጡትን አካላት በመቀላጠል የማይወክሉንን በንራዎች ይዞ የወጡ ንብረትን እያቃጠሉ በተለይ መኪኖችን እያቃጠሉ ጉዳት የሚያደርሱ አካላት አንደኛ ክልሉንም የማይወክሉ እንደሆነ በክልሉ ኮሚኒኬሽን ቢሮ ኃላፊ በኩል ባለፈው ተገልጿል። አሁን ባለን መረጃም የክልሉ መንግስት እነዚህን የተከታተለ እየለየ ማለት ነው። በአንድ በኩል በሰላም ሀሳባቸውን የሚገልጹ መብታቸው ነው፤ ማን የማንንም መብት ሳይነኩ በሁከት ውስጥ ሳይገቡ ማንኛውም ሰው ህጉ በሚፈቅደው መንገድ ብቻ ማለት ነው። በዲሞክራሲያዊ ስርዓት ሀሳባቸውን የሚገልጹ መብታቸው ነው። ከዛ ውጪ ግን የሌላውን መብት የሚጋፉና ጉዳት የሚያደርሱ መንግስት እንደማያልፋቸው መታወቅ አለበት። በእነሱ ውስጥም ገብቶ ሆን ብሎ ማለት ነው ክልሉ እንዳይረጋጋ ለማድረግ የሚደረጉ እንቅስቃሴዎችም ክልሉ ለይቶ እርምጃ እየወሰደ እንደሆነ መታወቅ አለበት። የክልሉ መንግስትና ገዢው ፓርቲ ኦህዴድ የተቃውሞ ሰልፎቹን ተከትሎ በጠፋው የሰው ህይወት ማዘናቸውን መግለጻቸው ይታወሳል። በሰልፎቹ ወቅት ለሰው ህይወት መጥፋትና አካል መጉደል ተጠያቂ የሆኑ አካላት በቁጥጥር ስር መዋላቸውንም የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ዶክተር አቢይ አህመድ ገልጸው ነበር። በቁጥጥር ስር ዋሉ በተባሉት አካላት ማንነት ላይ የተሰጠ ዝርዝር ማብራሪያ ግን የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።